voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው በላይ መጨመሩ ይፋ ተደረገ። ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የኅብረተሰብ ቁጥር አሁን ከ4.5 ሚሊዮን በላይ ህዝብ ሆኗል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረን ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። የኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትሩ አቶ ሬድዋን ሁሴን ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ማክሰኞ መስከረም 11 2008 ዓ ም ጤና ስጥልን። እንደምናምሽታችኋል። የተከበራቸው አድማጮቻችን የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደነን ለየት በርከት ያሉ ዘገባዎች ይዘናል። የቡርኪና ፋሶ ጦር ሰራዊት መፈንቅለ መንግስቱን መሪዎች የእጅ መስጠት ለመደራደር ወደ ዋና ከተማ ኡጋዱጉ ገቡ። የየመን ፕሬዚዳንት አብዱ ራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደም መግባታቸውን የአገር አገልግሎት ባለስልጣናት አስታወቁ። የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ከዋሽንግተን ዲሲ ስቱዲዮ አቀናባሪያችን ብርሃን ኃይሉ የቴክኒክ ምህንድስናው ዲና ስትሪም ኮስ ጋር አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግስቱን መሪዎች እጅ መስጠት ለመደራደር ዋና ከተማዋ ኡጋዱጉ ገብቷል። ጊዜያዊው ፕሬዝዳንት ሚሼል ካፎንዶ ደግሞ ከእስር መለቀቃቸውን የፈረንሳይ አምባሳደር አስታውቀዋል። ዛሬ የወጣው ወታደራዊ መግለጫ የጦር ኃይሎች ዋና ከተማዋ ውስጥ የተሰባሰቡት ያለ ደም መፋሰስ መንግሥት ለመለወጥ የተያዘውን ጥረት ከፍጻሜ ለማድረስ ነው ይላል። ኤሚሊ ኢቦ ከኡጋዱጉ ያደረሰችንን ዘገባ ሄኖክ ስማ ግዜር ያቀርባል። የዋጋዱጉ ከተማ ኗሪዎች እንደ ወትሮ በመዲናይቱ ጎዳና ሲዘዋወሩ ታይተዋል። ወታደሮችም በካሚዮኖች እየተዘዋወሩ አሰሳ ሲያካሂዱ ውለዋል። ወታደራዊ ባለስልጣናቱ መፈንቅለ መንግስቱን ከመሩት ጀኔራል ጊልበርት ዲኤንድሬ ጋር በመነጋገር ላይ ናቸው። ከወታደራዊ ባለስልጣናቱ ጋር ከተወያዩ በኋላ ቃላቸውን የሰጡት ጄኔራል የጦር ሰራዊቱ ያስቀመጠባቸው ምንም አይነት የጊዜ ገደብ እንደሌለ ለጋዜጠኞች ተናግረዋል። የክቡር ዘበኛ ኃይል የመዋጋት ፍላጎት የለውም፣ ሆኖም ከተተነኮሱ ራሳቸውን ለመከላከል ይችላሉ ብለዋል ጄኔራል ጊልበርት ዲንድሬ። ጀነራሉ አክለውም በስልጣን ለመቆየት ደም መፋሰስ እንዲከሰት እንደማይፈልጉ ገልጸዋል። የክቡር ዘበኛ ሰራዊቱ በመፈንቅለ መንግስት ሀገሪቱን የተቆጣጠረው ባለፈው ረቡዕ ዕለት ሲሆን ለዚህ ምክንያቱ የሀገሪቱ የሽግግር መንግስት ነጻና ፍትሐዊ ምርጫ ለማካሄድ ፍላጎት የለውም በሚል ነው። ክቡር ዘበኛው ኃይል እንደሚለው ከሆነ የቀድሞ ፕሬዚዳንት ብሌዝ ኮምፓወሪ አስተዳደር ባለሥልጣናትን ጨምሮ ሁሉም አካላት በምርጫው እንዲሳተፉ ክፍት መሆን አለበት። ቀናት ከፈጀ ውይይት በኋላ የምዕራብ አፍሪካ ሀገሮች የጋራ ማኅበር የሰላም ስምምነት እንዲፈረም ጥሪ አቅርበዋል። በዚህም መሠረት ሥልጣኑን ለሽግግር መንግስቱ ከሰጡና ጠቅላይ ሚኒስትር አይዛክ ዚዳን ከፈቱ መፈንቅለ መንግስቱን ያካሄዱት ወታደሮች ምህረት ይደረግላቸዋል። የሰላም ስምምነቱ ሐሳብ መቅረቡን ተከትሎ ጄኔራል ጊልበርት ዴንድሬ ተቀብለውት ጠቅላይ ሚኒስትሩን ፈተዋል የሚሉ ዜናዎች ተሰራጭተዋል። የየመን ፕሬዚደንት አብዱ ራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደን መግባታቸውን የአየር አገልግሎት ባለሥልጣናት አስታውቀዋል። ሃይዲ ባለፈው ዓመት መጋቢት ላይ ወደ ሳውዲ አረቢያ ሸሽተው የሄዱት የሺህ ሀውቲ አማጽያን አደን ከተማ ውስጥ ሊይዟቸው ከተቃረቡ በኋላ እንደነበር ይታወሳል። ካቢኔው በአሁኑ ወቅት ሀገሪቱን ለማረጋጋት በማለም ስራውን ከአደን ከተማ በማካሄድ ላይ ይገኛል። በሌላ ዜና በሳዑዲ አረቢያ የሚመራው የህብረት ጦር ዛሬ ዋና ከተማዋ ሰና ውስጥ በአንድ የመኖሪያ ሰፈር ላይ ያደረሰው የቦምብ ጥቃት በትንሹ ለሀያ ሰዎች መሞት ምክንያት መሆኑን የሕክምና ምንጮች ገልጸዋል። ምስክሮች እንደሚሉት ደግሞ የአየር ድብደባው ኢላማ ያደረገው ሰና ያለውን በኢራን የሚደገፉ የሁቲ ሽምቅ ተዋጊዎች የሚቆጣጠሩትን ስፍራ ነው። አንድ ሰው አልባ የዩናይትድ ስቴትስ ተዋጊ አውሮፕላንም ማሪብ ከተማ አቅራቢያ ሁለት ተጠርጣሪ የአልቃይዳ አባላት መግደሉን የፈረንሳይ ዜና ወኪል ዘግቧል። በሊቢያ የሁለት መንግስታት ተቀናቃኝ ቡድኖች ና ተከታታይ ሀይሎቻቸው እስከሚቀጥለው ወር ማብቂያ ድረስ ህብረት ለመፍጠር መወሰን አለባቸው ሲሉ የተባበሩት መንግስታት ልዩ መልእክተኛ በርናንዲኖ ሊዮን አስገነዘቡ። የአለሙ ድርጅት ልዩ መልእክተኛ ትላንት ማታይን ማስመዝገቢያ ማስገንዘቢያ ሞሮኮ ውስጥ የሰጡት ከትሪፖሊ ና ከአልቤሂዳ ለመጡ ተወካዮች ነው። የተባበሩት መንግስታት ለአንድ አመት ከሸመገለው ድርድር በኋላ ተቀናቃኞች አንድ አጠቃላይ ስምምነት ረቂቅ በመፈረማቸው ትልኳችንን አጠናቀናል ሲሉ የአለሙ ድርጅት ልዩ መልእክተኛ በርናንዲኖ ሊዮን አብራርተዋል። ተፋላሚ ወገኖች የጊዜ ገደቡ ያበቃል በተባለለት እለት ማለትም ባለፈው እሁድ ጊዜያዊ አንድነት መንግስት የሚመሩ ጠቅላይ ሚኒስትርና ሁለት ምክትሎች ስም ማቅረብ ሳይችሉ ተነስተዋል። የአውሮፓ ህብረት አገር አስተዳደር ሚኒስትሮች ዛሬ በብራስልስ ተሰብስበው መቶ ሀያ ሺ ፍልሰተኞችን በሃያ ስምንቱ አባል ሀገሮች መካከል ለማከፋፈል በቀረበው አጨቃጫቂ እቅድ ላይ ይወያያሉ። ሚኒስትሮቹ ከነገው የመሪዎች ጉባኤ በፊት ከአንድ ስምምነት ለመድረስ ተስፋ ያደርጋሉ። ስብሰባው የሚደረገው የአውሮፓ ፓርላማ የኮታውን እቅድ ባለፈው ሳምንት ማጽደቁን ተከትሎ ነው። አንዳንድ የምስራቅ አውሮፓ ሀገሮች ግን በእቅዱ መሠረት እንደማይሄዱ አስታውቀዋል። የሃንጋሪ ፓርላማ በትናንትናው ዕለት በህገ ወጥ መንገድ ወደ ሀገሪቱ ለመግባት በሚሞክሩ ፍልሰተኞች ላይ ኃይል መጠቀም ይቻላል ሲል ለጦር ሰራዊቱ ስልጣን ሰጥቷል። ሃንጋሪ የሴርቢያ ድንበሯን ስለት ባለው የብረት ሽቦ ያጠረች ሲሆን ከእንግዲህ ወዲያ ደግሞ ወታደሮቿ የፕላስቲክ ጥይትና አስለቃሽ ጋዝ ሊጠቀሙ ይችላሉ። ህገወጥ ስደተኞችን ፍለጋ መኖሪያ ቤቶችንም መፈተሽ ይችላሉ ተብሏል። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ለምክር ቤቱ ሲናገሩ ፍልሰተኞች እያጥለቀለቁን ነው፣ በራችንን ማንኳኳት ሳይሆን የያዙት በላያችን ላይ እየሰበሩ መግባት ነው ብለዋል። ሃንጋሪ ቀውሱን አስመልክቶ የወሰደችውን እርምጃ አጥብቀው የነቀፉ ሌሎች የአውሮፓ ሀገሮች እየተጠቀመች ያለችው አመፃንና ናዚ መሰል ስልት ነው ሲሉ ከሰዋታል። የአውሮፓ ህብረት መሪዎች ባለፈው ረቡዕ አህጉሪቱን በመከፋፈል ላይ ያለውን የፍልሰተኞች ቀውስ አስመልክቶ ጉባኤ አካሂደዋል። የህብረቱ የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ሚኒስትሮች በቀረበው ኮታ ላይ መነታረካቸውን አቁመው ተቀብሎ የማስተናገድ ተግባር እንዲጀምሩ አሳስበዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ሰሞኑን ከጎበኟትና ሶስተኛውን የጸሎት ስነ ስርዓት ካያካሄዱባት የኮሙኒስታዊቷ ደሴት ኩባ ዛሬ ወደ ዩናይት ስቴትስ አቅንተዋል። የእርቅናት ህዝቡን አምጡ አንድናድርግ ድርግ የኪዩባን ምድር የእህት ወንድሞች መኖሪያ እናድርጋት ነው ያሉት አቡኑ። ለኩባውያን ለውጥ ይመጣል፣ የምህረት ቃላቸው ደርሷል ያሉት ደግሞ በትላንትና እለት የተካሄደውን የጸሎት ስነ ስርዓት የተካፈሉ አንዲት ምዕመን ናቸው። ለሶስት ቀናት የመንፈሳዊና ይፋ ጉብኝት አቡነ ፍራንሲስ ዛሬ ወዲህ ወደ ዩናይት ስቴትስ አቅንተዋል። አድማጮች፣ ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ግብጽ ባለፉት ሁለት ዓመታት በሲናይ ሰላጤ ያሉ ድብቅ የመሬት ውስጥ ለውስጥ ማስተላለፊያዎችን ለማጥፋት ባካሄደችው ዘመቻ ሚዛናዊ ያልሆነ እርምጃ ወስዳለች፣ ከሦስት ሺህ በላይ ቤቶችን አፍርሳለች ሲል ሁመን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድን ዛሬ አስታውቋል። ሁመን ራይትስ ዋች አዲስ ባወጣው ሪፖርቱ የመኖሪያ የንግድና የማኅበረሰብ ሕንፃዎቹ አንዳንዴ እንዲፈርሱ የሚደረገው የማስጠንቀቂያ በቂ ጊዜ ሳይሰጥና ተመጣጣኝ ካሳ ሳይከፈል በመሆኑ ብዙ ሺህ ሰዎችን ቤተልሽ አድርጓል ብሏል። በመግለጫው መሠረት የግብፅ ባለሥልጣናት 700 ሄክታር የእርሻ መሬትም ያለ ክፍያ እንዲጠረግ አዘዋል። ሙስሊም ነውጠኞች ሕገ ወጡን የውስጥ ለውስጥ ድብቅ ማስተላለፊያ ቱቦዎች የሚጠቀሙትም ቁሳቁሶችን ከግብፅ ሲናይ ሰላጤ ወደ ጋዛ ሰርጥ ለማስተላለፍ ነው ስትል ካይሮ ትከሳለች። የቻይናው ፕሬዚዳንት ቺ ዩፒንግ በዩናይት ስቴትስን የሚያደርጉትን ይፋ ጉብኝት ዛሬ ጀምረዋል። ፕሬዚዳንት ዩፒንግ ና ዛሬ ዎል ስትሪት ጆርናል ጋር ባደረጉ ቃለ ምልልስ የኢንተርኔት ደህንነትን ጉዳይ መንግስታቸው የሚመለከተው በልዩ አትኩረት መሆኑን ገልጠዋል። የኢንተርኔት ላይ ጥላፊዎችና ወንጀለኞች የንግድ ምስጢሮችን የሚሰርቁ በህግና በዓለም አቀፍ ስምምነቶች መሰረት እንደሚጠየቁ ፕሬዚዳንቱ ተናግረዋል። ዛሬ ማለዳ ላይ በወጣው ዎል ስትሪት ጆርናል ከጋዜጣው ላቀርበላቸው ጥያቄዎች በቺ በጽሁፍ በሰጡት ምላሽ ቻይና ራሷም የኢንተርኔት ጥበቃ ሰለባ መሆኗን ጥቃት ሰለባ መሆኗን አመልክተው የንግድና መረጃዎችን በመስረቅ ተግባራት ውስጥ ያገራቸው እጅ እንደሌለበት ነው ያመለከቱት። የቻይና መንግስት የንግድ ሚስጥሮችን በመስረቅ አድራጎት በማንኛውም መልኩ አይሰማራም፣ የቻይና ኩባንያዎችም በእንዲህ አይነቱ አድራጎቶች ውስጥ እንዲገቡ ድጋፍ አይሰጥም ብለዋል ፕሬዚዳንቱ። በሌላ በኩል ግን የዩናይትስቴትስ ብሔራዊ የጸጥታ አማካሪ ሱዛን ራይስ ትናንት ሰኞ ባደረጉ ንግግር በቻይናና በአሜሪካ መካከል ላሉ ግንኙነቶች እንቅፋት ሆነው የቆየው የቤጂንግ ወይም በቤጂንግ የሚደረገው የኢንተርኔት ስለላ መሆኑን ተናግረው እንዲህ አይነቱ አድራጎት መቆም አለበት ነው ያሉት። ይህኑ የኢንተርኔት ወንጀልና አስመልክቶ ቻይና ከዩናይት ስቴትስ ጋር ያላትን ግንኙነት ለማጠናከር ዝግጁ መሆኗን ቺ ዩፒንግ በዛሬው ለዎል ስትሪት በሰጡት ምላሽ አስታውቀዋል። በመጨረሻም በዓለም ዙሪያ የሚገኙ 11 ሚሊዮን መኪኖቹ የዩናይትድ ስቴትስን የአየር ብክለት መመርመሪያ መሳሪያዎች አጭበርብረው ማለፍ የሚያስችላቸው ሶፍትዌር የተገጠመላቸው ናቸው ሲል የጀርመኑ መኪና አምራች ፎልክስቫገን አስታወቀ። ፎልክስቫገን ዛሬ ይህን መግለጫ ሲያወጣ የደንበኞቼን አመኔታ ለመመለስ ተስፋ በማድረግ ሶፍትዌሩን ለመቀየርና ሌሎች ወጪዎች 7.3 ቢሊዮን ዶላር አስቀምጫለሁ ብሏል። ጀርመን የዩናይትድ ስቴትስን የአየር ብክለት መመርመሪያ መሣሪያዎች ማጭበርበሯን ካመነች በኋላ የፈረንሳይ የገንዘብ ሚኒስትር ሚሼል ሳፒን ጉዳዩ በመላ አውሮፓ ምርመራ ሊካሄድበት ይገባል ሲሉ ጥሪ አስተላልፈዋል። ደቡብ ኮሪያም ወደ ሀገሯ የገቡ ፎልክስቫገን መኪኖች በሙሉ አስመረምራለሁ ብላለች። ቅሌቱ ይፋ ከሆነ በኋላም ሶል የሚገኙ የኩባንያውን ተጠሪዎች ጠርታ አነጋግራለች። አድማጮች፣ ለሰዓቱ ያለን ዜና እዚህ ላይ ያበቃል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ፕሮግራም ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደንን። አድማጮች ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማለን። ኢትዮጵያን ቦምብ እንዲያደርጉ፣ እንዲያተራምሱ የሽብር ስራ ለመስራት ያደራጃቸው ቡድኖች አሉ። ይህን ሁሉ እያደረገ ነው ያለው። ስለዚህ የእኛ ነገር ምንድን ነው? አትሞክር ከሞከርክ ግን ለአንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሰሞኑን ለኤርትራ መንግስትና ኤርትራ ውስጥ ለሚንቀሳቀሱ የኢትዮጵያ ተቃዋሚዎች የሰጡት ማስጠንቀቂያ ነው። የተለመደ ፉከራ ነው። ከዚህ በፊትም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አለቃ የነበረው መለስ ዜናዊም እንደዚሁ ሲፎክር ነበር። ሌሎቹም እንዲሁ የተለመደ ነው ኃይለማርያም ደሳለኝ ግን እንደ ሌሎቹ አካባቢ እንዳሉት የወያኔ ቱባዎች አሁንም ያልገባቸው የኢትዮጵያ ህዝብ ከሚገኝበት አስከፊ እውነታ ጋር የተጣሉ መሆኑን የሚያስመሰክሩ እኚህኛው ደግሞ አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊ የንቅናቄው ምክር ቤት አባል ናቸው ጠቅላይ ሚኒስትሩ ማስጠንቀቂያ ና ሌሎች ተያያዥ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ቃለምልልስ አድርገዋል ወደ ኋላ ላይ ሙሉ ዝግጅቱን እናቀርባለን። አድማጮች፣ አሁን የዕለቱ ዋና ርዕስ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው መጨመሩን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት አስታውቋል። መንግስትም የለጋሾችን እርዳታ እንደሚፈልግ ይፋ አድርጓል። ሁኔታውን ለመገምገም የቅኝት ቡድኖች መቋቋማቸውም ተገልጿል። መለስካቸውማ ተከታዩ ልኮልናል። ባለፈው ሐምሌ ወር የተጠናቀቀው ግምገማ ነሐሴ 12 ቀን 2007 ዓ ም ይፋ ሲደረግ ተገምቶ የነበረው የዕለት ምግብ እርዳታ ፈላጊ ኢትዮጵያውያን ቁጥር ቀላል በማይባል መጠን መጨመሩን በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት ኦቻ ያወጣው መግለጫ አስታወቀ። በዚህ ወቅት በነበረው ግምገማ መሰረት የምግብ እርዳታው ያስፈልጋቸዋል የተባሉት ሰዎች ቁጥር አራት ነጥብ አምስት ሚሊዮን የነበረ ቢሆንም ቢያንስ ከነሐሴ አጋማሽ ጀምሮ 400,000 ተጨማሪ ዜጎች ጊዜያዊ የእርዳታ እህል ሲሰጣቸው መቆየቱን ይኸው መግለጫ ያስረዳል። ይህ ጊዜያዊ እርዳታ የተሰጠባቸው የሀገሪቱ ክፍሎችም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ ክልሎችና በድሬዳዋ እንደሆነ መግለጫው ዘርዝሯል። በኢትዮጵያ የሰብአዊ ሁኔታዎች መበላሽ የተጀመሩት ቀደም ሲል ይጠበቅ የነበረው የበልግ ወቅት ዝናብ አለመዝነቡን ተከትሎ የክረምት ዝናብም መዘግየቱና በበቂ ሁኔታም ባለመዝነቡ ነው ሲል ይኸው መግለጫ የችግሩን መንስኤ ያለውን ይጠቁማል። በዚህ ምክንያት የውሃ ምንጮች በበቂ ሁኔታ አልጎለበቱም፣ ለግጦሽ የሚሆነው ሳርም በጥሩ ሁኔታ አልበቀለም። አብዛኞቹ የበልግ አብቃይ አርሶ አደሮች በዝናብ እጦት ምክንያት ማሳዎቻቸው ጦም አድረዋል። የተዘሩ ማሳዎችም በእርጥበት እጥረት ምክንያት የበቀለው ቡቃያ ጠውልጓል ወይንም ደርቋል ሲል መግለጫው አብራርቷል። የአየር ሁኔታ ትንበያዎች እንደሚያሳዩት ከሆነ ከአፋር፣ ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቤንች ማጂ ሰገንና የደቡብ ኦሞ ዞኖች እንዲሁም በሶማሌ ክልል በፈፈንና ሲቲ ዞኖች በስተቀር በነሐሴ ወር በሀገሪቱ አብዛኛዎቹ ክፍሎች ዝናቡ የተሻለ ነበረ ብሏል። መግለጫው አክሎም የተባለውን የሰብአዊ ሁኔታ በትክክል ለመገምገም በመንግስት የሚመራ ፈጣን ቅኝት ተጀምሯል ብለዋል። የመንግስት አደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ መስከረም አምስት ቀን 2008 ዓ.ም ይህን ፈጣን ቅኝት ለማካሄድ ስብሰባ ጠርቶ እንደነበር ያስታውሰው ይኸው የኦቻ መግለጫ ከመንግስት፣ ከተባበሩት መንግስታት ድርጅት አካላትና መንግስታዊ ካልሆኑ ድርጅቶች የተውጣጡ አስራ አንድ ፈጣን ቅኝት ቡድኖች ተቋቁመው የችግሩን ልክ ለማወቅ ለአንድ ሳምንት ያህል በመላ ሀገሪቱ ተሰማርተው ሲሰሩ ነቆዩ መግለጫው አመልክተዋል። በቅኝቱ የተካተቱ የሀገሪቱ ክፍሎችም የአፋር ክልል አንድ፣ ሁለት እና ሶስት ዞኖች የአማራ ክልል ምስራቅ ጎጃም፣ ሰሜን ጎንደር፣ ዋግ ህምራ፣ ሰሜን ወሎ፣ ደቡብ ወሎ የኦሮሚያና የሰሜን ሸዋ ዞኖች፣ የኦሮሚያ ክልል አርሲ፣ ምዕራብ አርሲ፣ ባሌ፣ ምስራቅና ምዕራብ ሀረርጌ፣ ድሬዳዋ፣ እና ሐረሪ፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጋሞጎፋ፣ ጌዲዮ፣ ጉራጌ፣ ኬቲ፣ ሲዳማ፣ ስልጢና ወላይታ ዞኖች፣ የሶማሌ ክልል ፈፋን፣ ሊበንና ሲቲ ዞኖች፣ የትግራይ ክልል ደቡብና ደቡብ ምስራቅ ዞኖች መሆናቸው ታውቋል። በአውሮፓውያን ዘመን አቆጣጠር በ2015 ለቀሩት ወራት ለተለያዩ ምግብ ነክና ምግብ ነክ ላልሆኑ እርዳታዎች ለ4.5 ሚሊዮን ተረጂዎች ብቻ 151 ሚሊዮን የአሜሪካ ዶላር እንደሚያስፈልግም የኦቻ መግለጫ ያሳያል። የፈጣን ቃኝ ቡድኖች የግምገማ ውጤት ይህን ፍላጎት በአያሌው ጨምሮ እንደሚያሳይ ይጠበቃል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ትናንት በሰጡት ጋዜጣዊ መግለጫም መንግስት ያሉት የልማት እቅዶች እንዳይደናቀፉ የለጋሾች እገዛ መንግስት እንደሚጠብቅ ጠቁመዋል። በወቅቱ የበሌነው ምክንያት ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የህብረተሰብ ቁጥር ጨምሯል። በዚያ አንድ ወቅት 2.9 ሚሊዮን አካባቢ ይሆናል ነበር የተባለው አሁን አራት ነጥብ አምስት ሚሊዮን በላይ ህዝብ ሆኗል። ቁጥሩ ትንሽ በነበረበት ሰዓት መቋቋም የሚቻልበት ድል እንዳለ ይታወቃል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረን ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። ይሄ እንዳይሆን የትም ቦታ ላይ እንደሚደረገው ድንገተኛ ሁኔታ በሚያጋጥምበት ሰዓት ላይ ያ መንግስት የልማት ገንዘቡን አዞሮ ማንቀሳቀስና መታደግ የሚችል ቢሆንም የተጀመረ ልማት እንዳይስተጓጎል የተለያዩ አጋሮች ድጋፋቸውን ይለግሳሉ፣ አጋርነታቸውን ይገልጻሉ። ከዚሁ ጋር በተያያዘም የሚፈለገው ገንዘብ ቁጥሩም መጠኑም በጣም እየጨመረ ከመሆኑ ጋር ተያይዞ ይህን ለማዳረስ የሚካሄደው ኦፕሬሽንም በዛው ልክ የሚሰፋ ከመሆኑ ጋር ተያይዞ መተጋገዝ እንደሚያስፈልግ ተገልጿል። በመንግስትም በለጋሽ ድርጅቶች ተወካዮችን በኩል ይሄ ውጤቱ እስከ አሁን አመርቂ አይደለም፣ ከዚህ በላይ መጠናከር እንዳለበት የሚያሳዩ ምልክቶች አሉ። መንግስት ግን የጀመረውን እየቀጠለ ያለበት ሁኔታ እንዳለ ይታወቃል ማለት ነው። መንግስት ቅድሚያ በመስጠት ያለውን ሰብዓዊ ሁኔታ ለመቋቋም የሚያስችል አቅም ቢኖረውም፣ ይህንን ለማድረግ ለተለያዩ የልማት እቅዶች ከመደቡ በጀት መቀነስ እንደሚገደድ ተናግረዋል። እስከ ዛሬ ከለጋሾች የተገኘው እገዛ ካለው ክፍተት አኳያ በቂ እንዳልሆነም አቶ ሬድዋን ተናግረዋል። ከብሔራዊ ሜትሮሎጂ ኤጀንሲ የቀረበውን መረጃ መሰረት በማድረግና ከተመሳሳይ የኤልኒኞ ክስተት ዓመታት ጋር በማነጻጸር የተደረሰበት ትንበያ እንደ አውሮፓውያን ዘመን አቆጣጠር በ2016 የመጀመሪያ ሶስት ወራት መደረግ ያለባቸውን ዝግጅቶችን ያሳያል። በዚህ ሰነድ ማስጠንቀቂያ መሰረት አስፈላጊ ዝግጅቶችን ከወዲሁ ለማጠናቀቅ የሚጠበቀው ገንዘብ እስከ ህዳር ወር ድረስ በእጅ መግባት እንዳለበት የኦቻ መግለጫ ያሳስባል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። ወደ ጎረቤት ኬንያ ይወስደናል። ተከታዩ የመጽሔት ርዕስ የሶማሊያው ጽንፈኛ ቡድን አልሻባብ ሚሊሻዎች ከሁለት ዓመታት በፊት በናይሮቢ ናይሮቢ በሚገኘው ዌስት ጌት የገበያ ማዕከል ላይ በከፈቱት ጥቃት የስልሳ ሰባት ሰዎችን ሕይወት መቅጠፋቸው ይታወሳል። ከጥቃቱ የተረፉት በርካቶች ታዲያ ጥቃቱ በደረሰበት ወቅት ያሳለፉትን አስከፊ አጋጣሚ ያሳደረባቸውን ስሜት አልፈው ወደፊት መራመድ እንዳልቻሉ ዘጋቢያችን ራውል ኦምቡር ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳዬ ዝርዝሩን ይዛለች። የአልሸባብ አማጽያን ከሁለት ዓመታት በፊት በትላንቱ ዕለት በናይሮቢ ዌስት ጌት የገበያ ማዕከል ነበር ወረራውን ያካሄዱት የኬንያ ወታደሮች የገበያ ማዕከሉን ከተቆጣጠሩት አማጽያን ጋር ለሶስት ቀናት ያህል ቶክስ ሲለዋወጡ ከሞት የተረፉት ሰዎች በገበያው አዳራሽ ውስጥ በተለያዩ ቦታዎች ተደብቀው እንዳሳለፉት ይታወሳል። ተሬሲያ ስምቧዋ ያኔ በገበያው አዳራሽ ውስጥ ነበረች። የሱቅ መደብሯን እዛው መልሳ የከፈተችው ከአንድ ዓመት በፊት ነው። እዛው የተፈጸመውን ጥቃት ልትረሳ እንደማትችል ገልጻለች። ዋስቻና አሊፋ አንዳንድ ሴቶች አንድ ሱቅ ላይ ቆመው ከአሸባሪዎቹ አንዱን ትክ ብለው በማየት ስተት ሰርተዋል። ከእነሱም አንዷ ሲተኮስባት በአይን ያየሁ ስትል ስምቦያ ገልጻለች። ያገኙትን ሁሉ ነበር የሚጨርሱት። ነጭትሁን ሕንድ ወይም ሌላ ዘር ሳይለዩ ሁሉም ላይ ነበር የሚተኩሱት ስትል የሱቅ ባለቤት የሆነችው ስምቦያ ገልጻለች። ካኒኒ ደግሞ ያንን ጥቃት መርሳት ፈጽሞ እንደማይቻል አስረድታለች። ብዙ ኬንያውያን እንደሚያደርጉት ሁሉ ያኔ ስለተፈጸመው ጥቃት ለማገናዘብ እየሞከረች ነው። ከቶክሱ ጋር የሚመሳሰል ድምጽ ሰማ መልሶ ወደ ወስትጌት ስለሚወስደኝ ያስፈራኛል ትላለች። የሞተር ብስክሌት ድምጽ ያስደነግጠኛል ሆኖም ሞት የሌለበት ቦታ የለምና እግዚአብሔር ይጠብቀናል ብላለች። የኬንያ ምክር ቤት ስለ ጥቃቱ ያካሄደው ምርመራ ጥቃቱ ከመፈጸሙ አንድ ዓመት በፊት የገበያው አዳራሽ ኢላማ መደረጉን የሚገልጽ ማስጠንቀቂያ ለመንግስት ደርሶ እንደነበር አመላክቷል። ጥቃቱ በተፈጸመበት ወቅትም የኬንያ የጸጥታ ኃይሎች ምላሽ በሚገባ የተቀነባበረ እንዳልነበረ ጠቁሟል። አልሸባብ ከዌስትጌት በኋላም ኬንያ ላይ ተከታታይ ጥቃቶች አካሂዷል። ባለፈው ሚያዝያ ወር በጋሪሳ ዩኒቨርሲቲ ላይ በከፈተው ጥቃት 148 ሰዎች አልቀዋል። የዌስትጌት ዘበኛ ቻርልስ ኒያንጋራ የገበያው ማዕከል እንደገና ከተከፈተ ወዲህ በገበያው አዳራሽና በአካባቢው የጸጥታ ጥበቃ እንደተጠናከረ ገልጿል። በአሁኑ ወቅት በዌስትጌት አዳራሽ ሰዎችን ለማጥናት እንደሚሞከር፣ ደህና ሰዎች የሆኑ አሸባሪዎች መሆናቸውን ለመለየት ጥረት እንደሚደረግ ዘበኛው ኒያን ጋራ ገልጿል። በአሁኑ ወቅት በገበያው ማዕከል ውስጥ በየቦታው የጸጥታ ጠባቂዎች ስላሉ አያስፈራም ሲልም አክሎበታል። ካኒኒም ከዘበኛው አባባል ጋር ትስማማለች። በአሁኑ ወቅት ዌስትጌት ውስጥ ያለው የጸጥታ ጥበቃ ጥብቅ ከመሆኑ የተነሳ ሰዎች እዛ መግባት ያስፈራቸዋል ብላለች። በገበያው አዳራሽ በር ላይ የያዝከው ነገር ሁሉ በሚገባ ይፈተሻል። ኬንያውያን ደግሞ እንዲህ አይነት ነገር አልለመዱም። ሆኖም ቢያንስ ደህንነት ይጠበቃል ስትል ካኒኒ አስገንዝባለች። ወደ ተከታዩ የመጽሔት ርዕስ እንዲሻገር የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ የቻይናውን አቻቸውን ቺ ዩፒንግን በቤተ መንግስታቸው ተቀብለው ያስተናግዳሉ። የቻይናው ፕሬዝዳንት የአሜሪካ ጉብኝታቸውን እያደረጉ ያሉት በሁለቱ ሀገሮች መካከል ስፋት ባላቸው አካባቢዎች የግንኙነት የግንኙነቶች ውጥረት ባየሉበት ሁኔታ ነው። እነዚህ የስካት ነጥቦች ከኢንተርኔት ደህንነት እስከ ቻይና ባህር መፋጠጥ የተዘረጉ ናቸው። የአሜሪካ ድምፅ ሪፖርተር የአሩ ፓንዴ ዘገባ የቻይናው ፕሬዚዳንት አሜሪካን ለምን በእንዲህ አይነቱ የውጥረት ጊዜና ሁኔታ ውስጥ እንደሚጎበኙ ይቃኛል። ሰለሞን አባተ ያቀርበዋል። ለመሆኑ ሲጀመርስ በሁለቱ መካከል ንግግር መኖር ነበረበት? ይህ በአሜሪካ መንግሥት ላይ የኢንተርኔት ወረራ ከተፈጸመና ቁጥራቸው በሚሊዮኖች የሚቆጠር አሜሪካውያን መረጃዎች ከተዘረፉ በኋላ አንዳንዶች የሚያነሱት ጥያቄ ነው። ይህ ቻይና በተለያዩ አጋጣሚዎች የምትወቀስበት ጥቃት የ21 ሚሊዮን አሜሪካውያንን መረጃ የሚመለከት ነው ጋቨርንት መንግስታችሁ ወይም ቅርንጫፎቹ በኢንዱስትሪ ስለላና የንግድ ምስጢሮችን በመስረቅ የባለቤትነት መረጃዎችን በመዝረፍ አድራጎቶች ላይ ተሰማርተዋል። ይህንን እኛ የምናየው እንደ መራራ አድራጎት ነው፣ እናም መቆም አለበት። ፕሬዚደንት ባራክ ኦባማ ይህንን ያሉት በቅርቡ በተካሄደ አንድ ውይይት ላይ ነው። የፊታችን አርብ ዋይት ሀውስ ውስጥ የሚካሄደው የሁለቱ ሀገሮች መሪዎች ውይይት በአትኩሮት ከሚመለከታቸው ጉዳዮች መካከል ይህ ቻይና እያሳየችው ነው የተባለ የኢንተርኔት ላይ ባህሪዋ ትልቁ እንደሚሆን ፕሬዚደንት ባራክ ኦባማ ለአሜሪካውያኑ ነጋዴዎች ነግረዋቸዋል። ይህ የኢንተርኔት ደህንነት ጉዳይ ለነገሩ ፕሬዚደንት ኦባማና ቺ የዛሬ ሁለት ዓመት በሰኔ 2005 ዓ.ም ማለት ነው ካሊፎርኒያ ውስጥ ተገናኝተው የነበሩ ጊዜም እንዲሁ በአጽንኦት የተነጋገሩበት ጉዳይ ነበር። ዩናይትድ ስቴትስ በጉዳዩ መሠረት ላይ ከጊዜ ወደ ጊዜ እየተጠናከረ በመጣ ሁኔታ ግፊት እያሳደረች ነው። በእነዚህ ጉዳዮች ላይ አንዳች እርምጃ ማሳየት ይገባናል፣ ካለበለዚያ እኛ ምን እንደምንፈልግ ይበልጥ ሊገቡ በሚችሉ ቃላት መልሰን መናገር ይገባናል። የጆንስ ሃፕኪንስ ዩኒቨርሲቲ የቻይና ጥናቶች ዳይሬክተር ዴቪድ ላምፕተን ናቸው። በግንኙነቶቻችን ይበልጥ ውጤታማ መሆን ይገባናል ይላሉ። የኦባማ አስተዳደር አስቧቸው የነበሩ የምጣኔ ሀብት ማዕቀብን የመሳሰሉ እርምጃዎችን ከዚህ ሳምንቱ የፕሬዚደንት ቺ ጂንፒንግ ጉብኝት ቀደም ሲል ለመያዝ ወይም ለማቆየት ወስኗል። ሌላው የውጥረት ነጥብና ዩናይትድ ስቴትስ ጠበቅ ብላ እንድትነጋገርበት አንዳንዶች የሚፈልጉት ደግሞ የደቡብ ቻይና ባህር መፋጠጥ ጉዳይ ነው። በዚያ ቪየትናም፣ ማሌዥያ፣ ታይዋን፣ ፊሊፒንስ የኔ ነው የኔ ነው እያሉ በሚራኮቱበት አካባቢ ቻይና ሰው ሰራሽ ደሴቶችን ፈጥራለች ሲሉ የሚወነጅሏት አሉ። ነገሩ የተለመደና አሁን የተፈጠረው ትክክለኛ ነገር እየሆነ ነው። እናም ምልክቶቻችንን አስቀምጠን አዳዲስ የባህር ላይ ቀዘፋ መብቶቻችንን እንደገና የምናስቀምጥበት አዲስ ልማዳዊ ሁኔታ ሊሆን ይችላል። ይህ ደግሞ የቻይናን ፍላጎቶች ተስማምቶ መቀጠል ማለት ነው። የባህር ላይ እንቅስቃሴ ነፃነታችንን ለማስከበር የምናደርገውን ጥረት ባጓተትን ቁጥር ልናስከብረው የምንችልበት ሁኔታም አዳጋች ይሆናል። እንዲህ አይነቶቹ የባህር ኃይል እንቅስቃሴዎች ከቻይና ጋር ለመለያየት የሚፈጠሩ ጭቅጭቆችን አስመልክቶ ግልጽ መልእክት ያስተላልፋል ይላሉ የዊልሰን ማዕከሉ ሮበርት ዳሌ። መነጋገር እጅግ ጠቃሚና የግንኙነቶች ሁሉ የመሰረት ደንጊያ ሊሆን ይገባል። ቻይናን የምናገልበት ወይም የምንዘጋበት አማራጭ የለንም። ኦባማ የቻይናውን መሪ መንግስታዊ ወይም ይፋዊ ጉብኝት መሰረዝ አለባቸው ከሚሉ ወገኖች ጋር ዳሊም ላምተንም አይስማሙም። አለመነጋገር እኮ የጦርነትን መንገድ መጥረግ ነው ይላሉ። የግጭቶች ዋጋ በጣም ውድ ነው። ዩናይትድ ስቴትስ በብዙ የዓለም አካባቢዎች ግጭቶች ውስጥ ገብታለች። ከቀሪው 20 ከመቶ የዓለም ክፍል ጋር ግጭት ውስጥ መግባት የምትሻም አይመስለኝም። የቻይና ህዝብ የዓለም አንድ አምስተኛ ወይም 20 ከመቶ መሆኑ ነው። ኦባማ ውጥረቱን ለማርገብ እየሻቱን ቢሆን፣ ስጋቶቻቸውን ግን ከመግለጽ ወደ ኋላ እንደማይሉ ተንታኞች እየተናገሩ ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የመጀመሪያውን ክፍል አጋማሽ ስርጭታችንን አገባደናል። ወደ ሁለተኛው ክፍል ስርጭት ልንሸጋገር ነው። የስቱዲዮ ሰዓታችን ታዲያ ከምሽቱ ሶስት ሰዓት ከሀያ ዘጠኝ ያመለክታል። በርከት ያሉ ቅንብሮች በሁለተኛው አጋማሽ ይዘናል። አሁን ርዕሰ ወሬዎቹን ባጫጭሩ የአውሮፓ ሕብረት ሀገር አስተዳደር ሚኒስትሮች ዛሬ በብራስልስ ተሰብስበው 120ሺ ፍልሰተኞችን በ28ምንቱ አባል ሀገሮች መካከል ለማከፋፈል በቀረበው አጨቃጫቂ እቅድ ላይ ይወያያሉ። ሚኒስትሮቹ ከነገ የመሪዎች ጉባኤ በፊት ከአንድ ስምምነት ላይ ለመድረስም ተስፋ ያደርጋሉ። ስብሰባ የሚደረገው የአውሮፓ ፓርላማ የኮታውን እቅድ ባለፈው ሳምንት ማጽደቁን ተከትሎ ነው። አንዳንድ የምስራቅ አውሮፓ ሀገሮች ግን በቅዱ መሠረት እንደማይሄዱ አስታውቀዋል። ግብፅ ባለፉት ሁለት ዓመታት በሲናይ ሰላጤ ያሉ ድብቅ የመሬት ውስጥ ለውስጥ ማስተላለፊያዎችን ለማጥፋት ባካሄደችው ዘመቻ ሚዛናዊ ያልሆነ እርምጃ ወስዳለች፣ ከ3000 በላይ ቤቶችን አፍርሳለች ሲል ሂውመን ራይትስ ዋች የተባለው ዓለም አቀፉ የሰብዊ መብቶች ተከራካሪ ቡድን ዛሬ አስታውቋል። ሙስሊም ነውጠኞች ህገወጡን የውስጥ ለውስጥ ድብቅ ማስተላለፊያ ቱቦዎች የሚጠቀሙትም ቁሳቁሶችን ከግብፅ ሲናይ ሰላጤ ወደ ጋዛ ሰርጥ ለማስተላለፍ ነው ስትል ካይሮ ከሳለች። በዓለም ዙሪያ የሚገኙ 11 ሚሊዮን መኪኖቹ የዩናይትድ ስቴትስን የአየር ብክለት መመርመሪያ መሳሪያዎች አጭበርብረው ማለፍ የሚያስችላቸው ሶፍትዌር የተገጠመላቸው ናቸው ሲል የጀርመኑ መኪና አምራች ፎክስ ፎልክስቫገን አስታውቋል። ፎልክስቫገን ዛሬ ይህን መግለጫ ሲያወጣ የደንበኞቹን አመኔታ ለመመለስ ተስፋ በማድረግ ሶፍትዌሩን ለመቀየርና ሌሎች ወጪዎች 7.3 ቢሊዮን ዶላር አስቀምጫለሁ ብሏል። ዜናዎቹ እነሱ ናቸው። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የሁለተኛውን አጋማሽ በቀደመው የሰዓቱ ርዕሰ ወሬ ጀምረናል። አሁን ወደ ቀዳሚው ቅንብር ነው የምንሸጋገረው ውይይት በቅርቡ የትግራይ ሕዝብ ዴሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም የተወሰኑ ታጣቂዎችን ይዘው ወደ ኢትዮጵያ መግባታቸው ይታወቃል። አቶ ሞላ ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሠረተውን አገር አድን ንቅናቄ በመተውና ከአንድ ዓመት በላይ ከኢትዮጵያ መንግሥት ጋር ይሠሩ እንደነበር ገልጸው እንደተመለሱም ይታወቃል። በዛሬው ዕለት ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኤርትራ ውስጥ የሚገኙ ተቃዋሚ ድርጅቶችንና የኤርትራን መንግሥት ያስጠነቀቁበትን መግለጫ አግኝተናል። በዚህና ከአቶ ሞላ አስገዶም ጋር ስለነበረው ግንኙነት መልስ እንዲሰጡን በቅርቡ ከአስመራ የተመለሱትን አቶ ነአምን ዘለቀን አነጋግረናል። አቶ ነአምን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ናቸው። ትዝታ በላቸው ነች ያነጋገረቻቸው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል፣ ስለ ትብብሮ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ የአሜሪካ ድምጽ ሬዲዮ ለሰጠኝ እድል በራሴና በንቅናቄው ስም ምስጋና ላቀርብ እወዳለሁ። እሺ እንግዲህ ወዲህ ወደ ዩናይትድ ስቴትስ ከኤርትራ ከጥቂት ቀናት በፊት እንደተመለሱ ነው የተረዳ ነው። እስቲ በቅድሚያ ኤርትራ ውስጥ ስላለው የድርጅታችሁ እንቅስቃሴና ሁኔታ ይግለጹልኝ። በጣም አመሰግናለሁ። እንግዲህ ኤርትራ ውስጥ ያለው የድርጅታችን ሁኔታ በጣም አመርቂ ነው። በተለይ ከቅርብ ጊዜ ወዲህ እንደተከታተላችሁት የዛሬ ስድስት ወር የውህደት በኢትዮጵያ አንድነት አርበኞች ግንባርና በግንቦት ሰባ መካከል ውህደት ተካሂዶ ያ ውህደት ከተደረገም በኋላ ከፍተኛ የሆነ የፖለቲካም የድርጅታዊ የአቅም ግንባታ ሲሰራ ነበር። ከዛም በኋላ እንግዲህ እንደምታውቁት ሊቀወንበሩ እና በርካታ አመራሮች ወደ ኤርትራ ወርደው ድርጅቱን በአሁኑ ወቅት በመምራት ላይ ይገኛሉ። ከዛም በኋላ ደግሞ የተመሰረተው ሀገራዊ ጥምረት የኢትዮጵያን ሕዝብ ትግል ወደ አንድ ሌላ ወሳኝ ምዕራፍ አሸጋግረውታል። ትልቅ የሆነ እምርታ በዚህ ትግል ውስጥ ተደርጓል የሚል ነው የ እኛ ግምት ና እምነት እንግዲህ እርስም እንደሚያውቁት አቶ ናምን በቅርቡ የተመሰረተው የአገር አድን ጥምረት ወይንም ንቅናቄ ምክትል ሊቀመንበሩ የነበሩት አቶ ሞላ አስከዶም ተዋጊዎችን አስከትለው ወደ ኢትዮጵያ መመለሳቸው ይታወቃል ተከተላቸው ተዋጊ ቁጥር አወዛጋቢ ነው እርሳቸው ያሉት የኢትዮጵያ መንግስት የደህንነት መግለጫም ያለው ወደ ስምንት መቶ የሚሆኑ ተዋጊዎች እሳቸውን ተከትለው ወጥተዋል። በሌላ በኩል ደግሞ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ከመቶ ያነሰ ነው ብለዋል። እስቲ በቅድሚያ ከአቶ ሞላ አስገዶም ጋራ የነበረውን ግንኙነት ይግለጹልኝ። እንግዲህ ከሞላ አስገዶም ጋራ የደሚት ሊቀመንበር ነው አሁን ሳይሆን ቀደም ብሎ ይሄን ትግል ሰፊ መሰረት እንዲኖረው የኢትዮጵያ ሕዝብ ትግል ለማስተባበር የሚያስችል የድርጅቶች የጋራ ግንባር ወይም ጥምረት እንዲመሰረት ድርድሮችና ንግግሮች የተጀመሩት ከአመታት በፊት ነው። ሁለት ሶስት ዓመት በላይ ነው። እና ከእሱ ጋር የነበረው በየጊዜው ግንኙነት፣ ጠንካራ ግንኙነት ነበር። ከሱ ጋር ብቻ ሳይሆን ከምክትል ሊቀመንበሩም ከሌሎቹም የደሚት ስራ አስፈጻሚዎች ጋር በየጊዜው የተደረጉ ንግግሮች እና ድርድሮች ነበሩ። ይሄ ትግል በተናጠል ሳይሆን በጋራ የኢትዮጵያን ህዝብ ለዲሞክራሲ፣ ለነጻነቱ፣ ለመብቱ ያለውን ፍላጎት የሚመጥን አንድ ሰፊ የትግል መድረክ መመስረት እንዳለበት በየጊዜው ንግግሮች ተደርገው ድርድሮች ተደርገው ያው እንደሚታወቀው በተለይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ወደ ኤርትራ ከወረደ በኋላ ሌሎችም አመራሮች አገር አድን ጥምረቱ ተመስርቷል። እንግዲህ ባልጠበቅነው ሁኔታ ባልጠበቅነው ሁኔታ ደሚት መግለጫም የምክትል ሊቀመንበሩም እንዳረጋገጡት ሌላ ድብቅ አጀንዳ እና ሌላ ዓላማ ይዞ ሲንቀሳቀስ የነበረ ከጥቂት ጊዜያት ወዲህ በመሆኑ አፈንግጦ ኮብልሎ ወደ ጠላት ጎራ ገብቷል። እሳቸው ወደ አዲስ አበባ ከተመለሱ በኋላ አቶ ሞላ አስገዶም ማለቴ ነው። በሰጡት ጋዜጣዊ መግለጫ እንደውም የሰራዊቱ የትህደን እንደነበረ ሰፊው እና የፕሬዝደንት ኢሳያስ አፈወርቂ ዓላማ ፕሮፌሰር ብርሃኑ ነጋን መሪ አድርጎ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ ዳያስፖራ ገንዘብ የሚለምኑበት እንዲሆን ነው ያደረጉት ነው የሚሉት እና በሌላ መረጃ ደግሞ እንዳገኘ ነው የተባበሩት መንግስታት ድርጅትም የትህደን ሰራዊት እስከ ሀያ ሺህ ይደርስ እንደነበረ የገለጸበት ሁኔታ አለ አለና እዛ ላይ ምን አስተያየቱ አለት ወይንም እንደውም የእሳቸውን ቃል አሰማወት ጋዜጣዊ ትዝታ መግለጫሰሚለሚለግእርስ በእርሱ የሚፋለት አይነት ስልሽም ትዝታ እሱ እኮ የሚያነባው ያው በሰባ በመቶ ደረጃ ጨረሰው እንጂ ጉዳዩን ደረጃ ደረጃ እያለ የወያኔ ደህንነቶች የሰጡትንና የኢትዮጵያን ሕዝብ አንገት ለማስደፋት ያልሆነውን ሆነ የሆነውን አልሆነም በማለት ዝም ብሎ ደካማ የሆነ በጣም የወረደ አስተያየት ነው ሲሰጥ የነበረው። በደምብ ተከታትየዋለሁ። በአንድ በኩል አሁን አንቺ እንዳልሽው ታሽ የደሚት ሰራዊት ካለ በዩኤንም እንደተጠቀሰው ሞላ እኮ ያለው ምንም ሰራዊት የለም ይዤው መጥቻለሁ፣ ሁሉንም ነው ያለው። አይደለም እንደገና ራሱ በወያኔ ደህንነትም በራሱ በሞላም ስምመቶ ተባለ እንግዲህ አንቺ እራስሽ ካልሽው እና እነሱ ያሉትን ደግሞ ይኸው እርስ በርሱ ይፈለታል አይደለም እንዴ? ስለዚህ ይሄ የማጭበርበር እና የተለመደ የወያኔ ደህንነቶች ያው ጽፎ የሰጡትን እሱ ባለ የተባለውን ነው ያለው እንጂ ያውቀዋል፣ ልቡ ያውቀዋል፣ እውነታውን ያውቀዋል። በእርግጥም ደሚት ከሌሎቹ የኢትዮጵያ ሀይሎች በተሻለ ቁጥር አሁንም የምትዩ፣ ከዛም በላይ ከዛም በታች ሊሆን ይችላል፣ በርካታ ሰራዊት ያለው የደሚት ነው። ያ የሆነበት ምክንያት ደግሞ የራሱ ዛካ ያለው ከጂኦግራፊያዊ እንትን ጋር የተያያዘ ከትግራይ አዋሳኝ መሬት ላይ ሆነው በርካታ ቦታዎች የማሰልጠኛም የጦር ሰፈርም ነበሯቸው። ወደ ትግራይም እየገቡ እንቅስቃሴ ያደረጉ እንደነበረ ራሱ ወያኔ አድሜት ያደረገው ነው። ሶ የቁጥሩ ነገር ይሄ ነው አይደለም ብዬ አሁን እዚህ ላይ መናገር አልፈልግም። ሌላው ግን ያልሽውን ነገር አድሬስ ላርቅ ሞላ ወይ ፕሮፌሰር ብርሃኑ መሪ ሆኖ ለመነገድ ነው ገንዘብ ለመሰብሰብ ነው ያለው። በጣም የሚያሳፍር ነው። ምክንያቱም ፕሮፌሰር ብርሃኑ መነገድ ከፈለገ እኮ ቤተሰቡም እሱም ሚሊዮነሮች ናቸው። እንደ አንዳንድ ህሊና ቤቶች ከወያኔ ጋር እየነገደ የበለጠ ሚሊዮነር መሆን የሚችል ሰው ነው። እሱ የሁለት መቶ ሺህ ዶላር በአመት ደሞዝና ጥቅማጥቅም ያለውን ቤቴን፣ ንብረቴን፣ ገገቤን፣ ልጆቼን፣ ሚስቴን ሳይን ለኢትዮጵያ ሕዝብ ነጻነትና መብት ራሱን መስዋዕት አድርጎ እዛ ወደ ምድር የወረደ ነው። ሞላ ሰምተሸዋል። እኔ የገበሬ ልጅ ነኝ ሲል እኔ እዛ ነበርኩ። አንተ መሪ ሁን ሲባል ሞላ ትልቅ ኃይል ያላችሁ እናንተ ናችሁ፣ እናንተ ሊቀመንበር ሁኑ ብሎ ብርሃኑ ሲለው በሳቅ ነው እንዴት ሊሆን ይችላል፣ እኔ የገበሬ ልጅ ነኝ ብሎ እንዲሁ በወያኔ ቴሌቪዥን የሰጠውን አይነት አስተያየት ነው የሰጠው። እና ይሄ እንዲህ አይነት ዛ እርስ በርሱ የሚፋለስ በጣም ደካማ የሆነ ዝም ብሎ እርስ በርሱ የሚታረስ ነገር የሚዘባርቀው በጣም የሚያሳዝነው ምን ያህል የወያኔ ደነት ራሱ አቅመ ቢስና ደካማ እንደሆኑ ነው። ይሄ ብቻ ነው። ጦሩ ይሾ መስቻለሁ ነው ያለ አይደል? ብዙዎቹን ደግሞ አታሎ ለአዲስ ዓመት ለኢትዮጵያ አዲስ ዓመት በዓል አለ ብሎ የባህል ቡድኑ ድምፅ ጭምር አንድ ላይ ክብረ በዓል እናደርጋለን ብሎ አጭበሮሮ ነው የወሰዳቸው። ከእነኛ ውስጥ በጣም ጥቂቶች የእሱ ታማኞች ናቸው፣ ጉዳዩ የሚያውቁት እማ ባይሆን ብዙ ሰዎች እየኮበለሉ ተመልሰው ወደ ደሚት አይመጡም ነበር። ያ ነው የሆነው እውነታው፣ እኛ እዛ ነበር። እሺ፣ አመሰግናለሁ። አቶ ናአምን በእርሶ ግምት የአርበኞች ግንቦት ሰባት ሰራዊት ምን ያህል ነው? ምክንያቱም አቶ ሞላ እንዳሉት ከሆነ ጥምረቱ ራሱ ሊፈጠር የቻለው በፕሬዚደንት ኢሳያስ ግፊት ነው። ፕሮፌሰር ብርሃኑን መሪ ለማድረግም እቅድ ቀድሞ እንደነበረ ነው የተናገሩትና ሰራዊት ስታዋጡ ግን የአርበኞች ግንቦት ሰባት ድርሻ ስንት እንደሆነ አልገለጹልኝም። እሱን ልነግር ይችላለሁ። የአርበኞች ግንቦት ሰባትን አጠቃላይ ቁጥር ልነግር አልችልም። ግን በድርሻ ደረጃ ሶስት መቶ ከእነሱ ሶስት መቶ ከደሚት ሶስት መቶ ከአርበኞች ግንቦት ሰባት ከሌሎችም ድርጅቶች እንደዚሁ ሰው ታርቶ ጠቀም ባለ ጉልበት ጥምረቱ እየጀመረ በሂደት ደግሞ ወደ ውህደት እንደሄዱ ሌሎቹም ያተካተቱ በጠናተን ያሉ ድርጅቶች አርበኞች ግንቦት ሰባትን ደሚትንም ጨምሮ ወደ ውህደት እንዲሄድና አንድ እዝ ሰራዊት በአንድ ኮማንድ ስር ያለ ሰራዊት ጠንካራ የፖለቲካ ንቅናቄና ጠንካራ ዩኒፋይድ ኮማንድ ያለው ሰራዊት እንዲመሰረት ነበር ስምምነቱ። ይሄንንም በአጭር ጊዜ ውህደት ፈጠር ብሎ ያለው ራሱም ተናግረዋል ሞላና በደሚት በኩል የመጣ ነው። በሂደት ነው። በአጭር ጊዜ ታቶና ምን፣ ኤርትራ ውስጥ የምትገኙ የኢትዮጵያ ተቃዋሚ ሀይሎች ነጻነት የላችሁም፣ የምትሰሩት የኤርትራ መንግስት በሚሰጠው ትእዛዝ ነው እየተባለ ነው የምትተቹት ና ምን ያህል ነጻነት አላችሁ? ምክንያቱም ሌሎች ድርጅቶች እዛ አሉ። ለምሳሌ በቁም እስር አሉ የሚባሉ የድርጅት መሪዎች አሉና ምን ያህል በነጻነት ትሰራላችሁ እናንተ? ሁለት ነገር ለይተን፣ አንደኛ አሁን ለጠየቅችው ዳይሬክት መልስ፣ በኤርትራ ውስጥ ያሉ የተለያዩ ታጋ ሀይሎች የራሳቸው ነጻነት አላቸው። የኤርትራ መንግስት ጋራ እኛ ስንሰራ ስንነጋገር ሰባት ዓመት አልፏል። በዚህ ጊዜ ውስጥ በእኛ ጉዳይ ውስጥ በውጡ ጉዳያችን ገብቶ እንዲሁን እንዲሄድ እንዲፈጠር የፈላጭ ቆራጭነት ወይም ደግሞ የባለቤትነት ሁኔታ በኤርትራ መንግስት በኩል ጫና የሚደረግ ነገር የለም። ሀሳብ ያቀርባሉ። የተጠየቁትን እርዳታ ያቀርባሉ። በተለያየ ሁኔታ ድጋፋቸውን ይሰጣሉ። ሊሆን የሚችለውን ደግሞ እንደ ስቴክ ሆልደር ሀሳባቸውን ይ ከዛ አልፎ ግን ጫና ያረጉ። ሌላው ግን ምንድን ነው የሚታሰሩ ሰዎች ምናምን ለተባለው በየጊዜው የሚነሱ አሉባልታዎችም አሉ። እዛ ያሉት ድርጅቶች ወታደራዊ ድርጅቶች ናቸው። በወታደራዊ ድርጅት ውስጥ እንደምታውቁ ጠንካራ ወታደራዊ ዲስፕሊን አለ። ከዛ ጋር በተያያዘ ከግለሰቦች ከታጋዮች ጋር በተያያዘ አንዳንድ ነገሮች ሊሆኑ ይችላሉ። ይሄ ደግሞ የእያንዳንዱ ድርጅት አመራር ከዲስፕሊን ጋር በተያያዘ ከወያኔ ጋር ሚስጥር አሳልፎ በመስጠት በተያያዘ በሌሎችም በሌሎችም ጉዳዮች ጋር በተያያዘ ሰዎች በራሱ በድርጅቶች የሚታሰሩበት ሁኔታ ሊኖር ይችላል። ኮብልሎ የጠፉዋሉ፣ ሚስጥር አሳልፎ የሰጠዋሉ። ከዚህ በፊትም ግድያ ሙከራ ለማድረግ የመጡ አሉ። ብዙ ብዙ አይነት ታሪክ አለ። ግን አንድ ነገር ማረጋግጠው እነኚህ የሚባሉ ነገሮች በአመዛኙ በአብዛኛው ከራሳቸው ከእያንዳንዱ ኢትዮጵያ ድርጅቶች ጋራ ካለ ከውስጣቸው ካለ ችግር ወይም ደግሞ ግለሰቦች መጥተው ሌላ ተልእኮ ይዘው የመጡ ግለሰቦች ከሚፈጥሩ ችግር የተያዘ እንጂ ከኤርትራ መንግስት ጋር ምንም ይያያዝ ነገር የለውም። እንደውም በጣም በነፃነት ነው የኤርትራ መንግስት እነኚህን ድርጅቶች በራሳቸው ጉዳይ እንዲወስሉ የሚያደርገው። የስራ ግንኙነታችሁ ከኤርትራ መንግስት ጋራ ወታደራዊ እገዛንም ይጠቀልላል። በውጊያ ይረዷችኋል ኢትዮጵያ ውስጥ በምታረጉት ውጊያ በፍጹም ይሄ የእነሱ ውጊያ አደለም የኢትዮጵያ ህዝብ ውጊያ ነው እነሱ እንደ አጋር አገር ይረዱናል የጠየቅናቸውን ይሰጣሉ እርዳታ ይሰጣሉ መሳሪያ ጭምር አዎ አሁን በመሬት ላይ ያለ እንቅስቃሴ ካለ ቢገልጹልኝ ይሄ ጥምረቱ የተፈጠረው አዲስ ጥምረት ሚሆን ቀደም ብሎ የነበረውም የግንቦት ሰባት እና የአርበኞች ግንባር ውህደትም ይሁን የጀመረው ወታደራዊ እንቅስቃሴ ካለ ሊገልጹልኝ ይችላሉ። እዝታ እንግዲህ እኔ አሁን በምናገርበት ኃላፊነት ደረጃ እንዲያነሱ ጥያቄ ከእኔ ስኮፕ ውጭ ነው። ከእኔ ውጭ ነው። ምክንያቱም ንቅናቄው በስራ አስፈጻሚ ደረጃ ቃል አቀባዮች አሉት። የወታደራዊ እንቅስቃሴዎች ነበሩ፣ ወደፊትም ይኖራሉ። ይሄ ደግሞ ከኤርትራ ብቻ የሚመነጭ ሳይሆን እዛው መሀል ሀገርና በየ በየ ክፍለ ሀገሩ በየ አካባቢው በህቡዕ የተደራጀ ኃይል አለ፣ ድርጅት አለ ሀገር ውስጥ ይሄ ላረጋግጥልሽ እወዳለሁ። እነኝህ እንቅስቃሴዎች ይቀጥላሉ። በምን ኢንተንሲቲ በምን አይነት ሁኔታ ይቀጥላሉ የሚለውን እኔ ልናገር አልችልም። እንቅስቃሴዎች ሲኖሩ ግን ኦፊሻሊ በቃል አቀባዮች አማካኝነት በስራ አስፈጻሚ ደረጃ ያሉ የንቅናቄው ቃል አቀባዮች እንዲሁም ሊቀወንበሩ በዚህ ጉዳይ ላይ ወደፊት ትሬትመንት ይሰጣሉ እንዲ አይነት ክስተቶች ካሉ ወይም እንቅስቃሴዎች ካሉ። እሺ አቶ ና አምን ዘለቀ ከማጠቃለሌ በፊት ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለአንድ ዌብሳይት የሰጡትን ቃል ላሰማዎት ኤርትራ ውስጥ ስላላችሁ የኢትዮጵያ ተቃዋሚ ኃይሎች የተናገሩት አለ ከኤርትራ መንግስት ጋር ካለው ግንኙነት ጋር አያይዘው ላሰማዎትና መልሶን ይሰጡኛል። የኢትዮጵያ ተቃዋሚ ነኝ ብሎ በጦርነት የኢትዮጵያን መንግስት እገለብጣለሁ ብሎ ኢትዮጵያን አተራምሳለሁ ብሎ ያሰበ የታጠቀ ኃይል በሙሉ የተሰበሰበው እዛ ነው። አቅሙ ምንም ይሁን ምን፣ አንዳንዱ ዝም ብሎ ለስም የተቀመጠ ነው። እንደምንም ሰፋፍቶ ምን ብሎ ምን ብሎ ኢትዮጵያን ቦምብ እንዲያደርጉ እንዲያተራምሱ የሽብር ስራ ለመስራት ያደራጃቸው ቡድኖች አሉ። ይህን ሁሉ እያደረገ ነው ያለው። ስለዚህ የእኛ ነገር ምንድን ነው፣ አትሞክር። ከሞከርክ ግን ለአንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን ተብሎ ድሮም ተነግሮታል። እንግዲህ አቶ ነአምን፣ እንደሰሙት ቀንጨባ አድርገን ነው ያሰማ ነውት ከዌብሳይቱ ላይ ያገኘ ነውን። ጠቅላይ ሚኒስትሩ ይሄንን ለዓለም አቀፍ ማህበረሰብ ቀደም ብሎ እንዳሳወቁ እና እናንተ ምንም አይነት የጥቃት እርምጃ ከወሰዳችሁ ከእናንተ ጭምር የኤርትራ መንግስት እንደሚጠቃ ነው የተናገሩት። እሺ። አዎ ይሄ የተለመደ ፉከራ ነው። ከዚህ በፊትም የጠቅላይ ሚኒስትር ኃይለማርያም ደሳለኝ አለቃ የነበረው መለስ ዜናዊም እንደዚሁ ሲፎክር ነበር። ሌሎቹም እንዲሁ የተለመደ ነው። ኃይለማርያም ደሳለኝ ግን እንደ ሌሎቹ አካባቢ እንዳሉት የወያኔ ቱባዎች አሁንም ያልገባቸው የኢትዮጵያ ሕዝብ ከሚገኝበት አስከፊ እውነታ ጋር የተጣሉ መሆኑን ነው የሚያስመሰክሩት። ጆሮአቸውን ደፍነዋል። አይናቸውን ጨፍነዋል። ይሄ ደግሞ አይገርምንም። ይህ ትግል እኮ በኤርትራና በኢትዮጵያ መካከል የሚደረግ አይደለም። የኤርትራ ህዝብም ሆነ የኤርትራ መንግስት የኢትዮጵያ ህዝብ ጠላት አይደለም። ትግሉ ነጻነታቸውን፣ መብቶቻቸውን በተነጠቁ በሚሊዮኖች የሚቆጠሩ የኢትዮጵያ ዜጎችና ብሔር ብሔረሰቦች በአንድ በኩል፣ በሌላ በኩል ደግሞ በዘረኝነት የታወሩ በዘረፋና በሙስና የደለቡ የትግራይን ህዝብ የማይወክሉ ጥቂት ትግረኛ ተናጋሪዎች እና እንደ ሀይለ ማርያም ደሳለኝ አይነት ተባባሪዎቻቸው በፈላጅ ኮራጭነት የህዝብን መብት አፍነው ነጻነቱን ገድበው ለዘላለም እንቆርጣለን እንቀጥላለን ብለው የተንሰራፉበት አምባገነና የጨካኝ ግፈኛ ስርዓት መካከል የሚደረግ ትግል ነው። ይሄ ግልጽ መሆን አለበት። ሀይለ ማርያም አለኝ የሚለው የኢትዮጵያ ሰራዊት በዘረኝነት በአድሎ በብሶት ውስጥ ያለ መሆኑን እኛ በደንብ ጠንቅቅ እናቃለሁ። ውስጣቸው ሰራዊት ውስጥ ሁሉ እኛ አለን እና የዚህ የዘራፊና ዘረኛ ስርዓት ሰለባ ነው። ይህ ሰራዊቱ ራሱ እና በሙስና በዘረፋ የደለቡ ጀነራሎች ተቀፍድዶ የተያዘ ነው። በዘረኝነት በበደል ሞራሉ የላሸቀ ሰራዊት ነው። ዛሬም እንደ ትላንቱ ኃይለማርያም እኮ የሚያስበው በባድመ ጦርነት እንደሆነ ፈንጂ ረጋጭ ሊያደርገው ነው የሚፈልገው ይህ የሚያዋጣው ከሆነ አቶ ናአምን ስለ ሰጡኝ ቃል አመሰግናለሁ። የዛሬ ውይይታችን ለጥያቄው መልስ ዝግጅታችን፣ ቅዳሜ ለሚተላለፈው የጥያቄው መልስ ዝግጅታችን መንደርደሪያ ይሆነናል። የአድማጮቻችንንም ጥያቄ አርብ ቀርበው ሊመልሱልን ፈቃደኛ ስለሆኑ ከወዲሁ አመሰግናለሁ። አመሰግናለሁ ትዝታ በጣም አመሰግናለሁ። እግዜር ይስጥልኝ። አድማጮች በአነጋጋሪው ወቅታዊ ርዕሰ ጉዳዮች ዙሪያ ያለዋችሁን ጥያቄዎች ከአሁን ጀምሮ በመላክ ለጥያቄው በተሰኘው ፕሮግራማችን መሳተፍ ትችላላችሁ። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፉን ፕሮግራም ነው። አሁን የእናንተን የስልክ መልእክቶች እናሰማችሁ። ሀሎ፣ ቮይስ ኦፍ አሜሪካ፣ ሰላም ናችሁ? እንደምናችሁ። እኔ አስተያየት መስጠት የፈለኩት ስለ ዶክተር ብርሃኑ ነጋ ነው። ዶክተር ብርሃኑ ነጋ የት ላይ እንዳሉ ጦሩ እየመሩ ናቸው ወይም ምንድን ነው ወይም አሻንጉልት እንደ የሻ አሻንጉልት ሆኖ አስበራ ቁጭሮ ወይም የት እንዳሉ አይታወቅምና እናንተ ጠይቃችሁ እንድታቀርቡልን ጠይቃለሁ። አመሰግናለሁ። ቢዎች እንደናቸው ደህና ናቸው። ሆይ ትናንትና ባቡር ተጀመረ። ግን ማቋረጫ መንገዱ ሚኒስቴሩ አንድ ሰው እንዳይሞት ብለዋል። አንድ ሰውም እንዳይሞት መጀመሪያውኑ ታስቦበት ሰው መሻገሪያ መሰራት ነበረበት። በመኪና ያልተቻለ አሁን በባቡር ስንት ሰው እንደሚያልቅ እንግዲህ ጊዜ ነው የሚያየው ጊዜ ይመልከተው። እግዚአብሔር ለሕዝቡ እሱ እንትን ይበልለት እና እነሱ ጥንቃቄውን ስጣቸው እንጂ ዛሬ በታክሲ እና በመኪና የሚያልቀው ሕዝብ ሕዝብ አይደለም። እንደገና ደግሞ በዚህ የባቡር ተጨማሪ ሆኖ ሕግና ስርዓት ማድረግ አለባቸው እና አዋጅ አጉጆ ማስተማር መናገር አለባቸው ማስጠንቀቅ አለባቸው እንጂ እንደዚሁ ዝም ብሎ በዋዛ ፈዛዛ ሕዝብ እያለቀ መኖር የለበትም እና ይህንን ለማለት ነው። አመሰግናለሁ። ጤና ይስጥልኝ። ቪዲዮዎች እንደምናችሁ። በትናንትናው ዕለት በእሑድ ዕለት የኢትዮጵያ ቀላል ባቡር መጀመሩ የትራንስፖርት እጥረትን ለማቃለል የሚያግዝ ይመስለኛል። ጥሩ ነው እንግዲህ። ሌላው ግን መጠየቅ የምፈልገው ነገርና ለኢትዮጵያ መንግስት ባለስልጣኖች እንዲጠየቅልኝ የምፈልገው ነገር የሁሉም ነገር መሰረቱ ታሪክ ነው። የኋላን ታሪክ ካላሰቡ ለዛሬ ስልጣኔ ማውራት አይቻልም። ስለዚህ እንዲጠየቅልኝ የምንፈልገው ነገር የአቡነ ጴጥሮስ ሐውልት ጉዳይ እንዴት ሆነ? ወደ ቦታ ውስጥ ይመለሳል ወይ? የኋላው የከለለ የለም የፊቱ እንደሚለው ድምፃዊ ቴዲ አፍሮ፣ የኋላ ታሪካችን ማጣጣል የያዘው መንግስታችን በዚህ በኩል ምን አይነት ቅድ እንዳለው፣ ይህንም በእናንተ ሚዲያ ቢጠየቅልኝ አመሰግናለሁ። የምደውለው ከዚሁ ከአሜሪካ ነው። ሄሎ ቪዎዎች፣ እንዴት ናችሁ? ዘላለም ተመስገን እባላለሁ። እዚሁ ከአዲስ አበባ ከአሜሪካ የባቡሩ መጀመር በጣም አስደስቶናል። በጣም ደስተኞች ነን። በጣም ደስተኛ ነኝ። ኢትዮጵያ ሕዝብ የትራንስፖርት ችግር መቀረፉ። ሌላው ደግሞ ቪዎዎች፣ ሰሎሜ የምትባለው በፌዴራል ፖሊስ በመገደላ በጣም አዝነናል፣ እና የያዘን መግለጫውን ለማስተላለፍ ነው ለወይዘሪት አርቲስት ሰብለም እንዲሁ ለቤተሰቦቿ መጽናናትን እመኛለሁኝ። ዘላለም ተመስገን ነኝ ከዋሽንግተን ዲሲ አመሰግናለሁ። አድማጮች አስተያየት የሰጣችሁትን እናመሰግናለን። ሌሎችም እንድትሳተፉ እንጋብዛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ትናንት ሰኞ እንደ አውሮፓ አቆጣጠር መስከረም 21 ዓለም አቀፍ የነጻነት ቀን ስናከብር ከመላው ዓለም ወደ 60 ሚሊዮን ሕዝብ ከቤት ንብረቱ መፈናቀሉን እንገነዘባለን። ከእነዚህ መካከል 19 ተኩል ሚሊዮኑ ስደተኞች ናቸው። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ባወጣው ግምት መሠረት በግጭቶችና በመሳደድ ምክንያት ባለፈው ዓመት ብቻ በየቀኑ ከአርባ ሁለት ሺህ በላይ ሕዝብ ቤት ንብረቱን ጥሎ ተሰድዷል። ከነዚህ ውስጥ ግማሹ ሕፃናት ናቸው። አንዳንዶቹ እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ሌሎች ደግሞ ወደ ዓለም አቀፍ ድንበሮች በመሸሽ ሕይወታቸውን ለማትረፍ ተገድደዋል። እናም በተደጋጋሚ እንደሚታየው ስደተኞች በመርከብ በባቡር በጀልባ በእግራቸውም ጭምር ረጅም ጉዞ በመሄድ ውጭ አገር ደርሰው በሰላም ለመኖር ተስፋ ያደርጋሉ። የማይደፈር ጉዞ በመሄድም ሕይወታቸውን ለአደጋ እስከ መዳረግ ይደርሳሉ። ከቤት ንብረት የመሰደዱ ሁኔታ ከሁሉም የሕይወት አቅጣጫ የሚመጣ ነው። ቤተሰብ ይሁን ብቻውን ነዋሪ ይሁን፣ ሃይማኖታዊ ይሁን፣ የጉሳ ችግር ያለበት ይሁን፣ የፖለቲካ ልዩነት ያለው ይሁን፣ ብቻ በማንኛውም የሕይወት ዘርፍ ያለ ይሁን የስደት ሰለባ ሊሆን ይችላል። ግን ሁሉም አንድ የሚሆኑበት ወይም የሚመሳሰሉበት ነገር አላቸው። ሁሉም የሚሸሹት አንድ ነገር አለ ማለት ነው። የሶሪያውን ግጭትና የእርስ በርስ ጦርነት ሽሽት የሚሰደዱ 12 ሚሊዮን ሕዝብ አለ። ከእነዚህ መካከል አራት ሚሊዮኑ ከአገራቸው ውጭ ነው ያሉት። 2.4 ሚሊዮን የዩክራይን ሕዝብ በአገሪቱ ምስራቃዊ ክፍል ባለው ጦርነት የተነሳ ለስደት ተዳርገዋል። ከእነዚህ መካከል 867 ሺህ የሚሆኑት ወደ ሌሎች አገሮች ተሰደዋል። ኢራቅ ውስጥ ከዳኤሽ ጋር ባለው ግጭት የተነሳ 3.2 ሚሊዮን ኢራቃውያን ተፈናቃዮች ሆነዋል። ከነዚህ ውስጥ 500 ሺህ የሚሆኑት ከሊቢያ፣ 1.4 ሚሊዮኑ ደግሞ ከየመን ናቸው። ድግግሞሹ ቀጥሎ፣ 200 ሺህ ብሩንዲያውያን፣ 800 ሺህ ማዕከላዊ አፍሪካውያን፣ 2.2 ሚሊዮን ደቡብ ሱዳናውያን 2.6 ሚሊዮን አፍጋኒስታውያን ተፈናቅለዋል። በዓለም አቀፍ ደረጃ ከ122 ሰዎች መካከል አንዱ በአመፅ ምክንያት ተፈናቃይ ይሆናል። ያ ሰው ዛሬ ስደተኛ ወይም የውስጥ ተፈናቃይ አሊያም ከለላ ፈላጊ ሆኗል። ይሄ የአንድ አገር የሕዝብ ብዛት ቢሆን አለ ዩኤንኤችሲአር፣ የዓለማችን ትልቁ 24ኛው በሆነ ነበር። ዓለም አቀፍ የነጻነትን ቀን ስናከብር የዓለማችን 60 ሚሊዮን ስደተኞች፣ የውስጥ ተፈናቃዮች ከለላ ፈላጊዎችና የእርስ በርስ ጦርነት ሰለባዎች ቁጥር አገሮቻቸው ውስጥ ሰላም ሰፍኖ እስከሚመለሱ ድረስ እየጨመረ መሄዱ የማይቀር ነው። በግጭት ውስጥ ላሉ ወገኖች ሁሉ የምናቀርበው ጥሪ ጦር መሣሪያዎቻቸውን እንዲያስቀምጡ፣ ግድያና ውድመትን እንዲያቆሙ ነው። ለግጭቶቻችሁ ፖለቲካዊ መፍትሄ በመሻት ዘላቂ ሰላም አምጡ እንላለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። የማጠቃለያ ወሬዎችን ባጫጭሩ አሰማችሁ። የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግሥቱን መሪዎች እጅ መስጠት ለመደራደር ዋና ከተማዋ ኡጋዱጉ ገብቷል። ጊዜያዊ ፕሬዝደንት ሚሼል ካፎንዶ ከእስር መለቀቃቸውን የፈረንሳይ አምባሳደር አስታውቀዋል። ዛሬ የወጣው ወታደራዊ መግለጫ የጦር ኃይሎች ዋና ከተማ ውስጥ የተሰባሰቡት ያለ ደም መፋሰስ መንግሥት ለመለወጥ የተያዘውን ጥረት ከፍጻሜ ለማድረስ ነው ይላል። የየመን ፕሬዝዳንት አቡራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደን መግባታቸውን የአየር አገልግሎት ባለሥልጣናት አስታውቀዋል። ሃይዴ ባለፈው ዓመት መጋቢት ላይ ወደ ሳዑዲ አረቢያ ሸሽተው የሄዱት የሺያ ሁቲ አማጽያን አደን ከተማ ውስጥ ሊይዟቸው ከተቃረቡ በኋላ እንደነበር ይታወሳል። ካቢኔው በአሁኑ ወቅት ሀገሪቱን ለማረጋጋት በማለም ስራውን ከአደን ከተማ በማካሄድ ላይ ይገኛል። ዜናው አበቃ። አድማጮች ስርጭታችንም ሊጠናቀቅ ነው በምትሰሙት በዚህ በተከታዩ ዜማ እንሰናበታለን መልካሙ ተበጀ አንጋፋዊ ድምፃዊ ነው ረመላምቱ ይላል በእኛ በኩል ሰላም መልካም ምሽት የትግርኛ ስርጭት ሙዚቃውን ይከተላል ተናደሩ ሰላምታልጠዋ ጣላ አነጋገርኳት ባይኔ

eረመላamk ዘበዶ ዳaጆoቼe አይn afaር ሆnyaለe hአይn far aይቼe ሰላም

እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ካብ ሰኒ ክሳብ ዓርቢ ብ19